የዲደብሊው ዜና። ሰላም ጤና ስጥልን፣ ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹን በጋዛ ያለው ጦርነት እንዲቆም አሜሪካ በእስራኤል ላይ በቂ ጫና አላደረገችም ሲል ሐማስ ወቀሰም። በሌላ ዜና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በያዝነው ወር መጨረሻ ወደ አሜሪካ ያቀናሉ ተብሏል። ከሰሜን ፈረንሳይ ወደ እንግሊዝ ለመሻገር ስትቀዝፍ የነበረች ጀልባ ከግዙፍ ቋጥኝ ጋር በመላተሟ ስምንት ስደተኞች መሞታቸውን የፈረንሳይ የድንበር ጥበቃ ፖሊስ አስታወቀም። ጀልቧ ኤርትራውያን ጨምሮ 53 የተለያዩ ሀገራት ስደተኞችን አሳፍራ የነበረ ሲሆን ከእነዚሁ አንድ የአስር ወር ህፃን በሕይወት መትረፉ ታውቋል። ሩሲያ በሰሜን ምዕራብ ዩክሬን በምትገኘው የኪየቭ ከተማ ላይ በፈጸመችው የተመሪ ሚሳይል ጥቃት ቢያንስ 30 ሲቪል ዩክሬናውያን መሞታቸውን የአካባቢው ባለሥልጣናት አስታወቁም። በጥቃቱ ከቆሰሉት ውስጥ ሦስት ሕፃናት ይገኙበታል። ጀርመን ከአጎራባች ሀገሮች መግቢያዎች ድንበር ላይ የጀመረችው ኬላ ፍተሻ አጠናክራ እንደምትቀጥል አስታወቀች። የጀርመን የሀገር ውስጥ ጉዳይ ሚኒስትር ናንሲ ፌዘር እንዳሉት ይህ የኬላ ቁጥጥር ሕገወጥ ስደተኞችን ለመከላከልና ድንበር ተሻጋሪ ወንጀሎችን ለመቀነስ ያለመ ነው። ዜና በዝርዝር፣ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የየመን ሁቴ አማጺያን ከባድ ዋጋ ይከፍላሉ ሲሉ አስጠነቀቁም። ጠቅላይ ሚኒስትሩ ይህን ያስጠነቀቁት የሁቲ አማጺያን ዛሬ ወደ እስራኤል ማዕከላዊ ግዛት የሚሳይል ጥቃት መፈጸማቸውን ተከትሎ ነው። ኔታንያሁ በካቢኔ ስብሰባ ላይ የሁቲ አማጺያን በግዛታችን ላይ የሚሳይል ጥቃት ፈጽሟል። በእኛ ላይ ለሚደርስ ማንኛውም ጉዳት ከባድ ዋጋ የሚያስከፍል እንደሆነ ሊገነዘቡ ይገባል ሲሉ ተደምጧል። የየመን ሁቲዎች ዛሬ ከቴልአቪቭ በስተደቡብ ምስራቅ 20 ኪሎ ሜትሮችን ርቃ በምትገኘው ሞዲን ከተማ የሚሳይል ጥቃት አድርሰዋል። በጥቃቱ በሰው ህይወት ላይ የደረሰ ጉዳት የለም ተብሏል። ይሁንና በዚችው የንግድ ከተማ በሚገኝ አንድ የባቡር ጣቢያ የእሳት አደጋ ሠራተኞች የተሰባበሩ መስታወቶችን ሲጠርጉ መመልከቱን የአዣንስ ፍራንስ ፕረስ ዘጋቢ ከቦታው ዘግቧል። ሐማስ ጥቃቱ የእስራኤል ጦር አቅም ውስንነት ያመላከተ ነው ብሎታል። በተመሳሳይ ዜና ሂዝቦላ ከሊባኖስ ምድር ወደ ገሊላና የጎላን ተራሮች አካባቢ ዛሬ ጠዋት አርባ የከባድ መሳሪያዎች ጥቃት መፈጸሙ ታውቋል። ይህን ተከትሎ በሺዎች የሚቆጠሩ ሲቪሎች ከአካባቢው መፈናቀላቸውን የእስራኤል መከላከያ ሰራዊት አስታውቋል። ጉዳይን አስመልክተው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአካባቢው ያለው ሁኔታ በዚህ መልኩ እንደማይቀጥልና ተፈናቃዮች ወደ መኖሪያቸው ለመመለስ መንግስታቸው አስፈላጊውን ሁሉ እንደሚያደርግ ተናግረዋል ሲል አዣንስ ፍራንስ ፕረስ ዘግቧል። በጋዛ ያለው ጦርነት እንዲቆም አሜሪካ በእስራኤል ላይ በቂ ጫና አላደረገችም ሲል ሐማስ ወቀሰም። በሌላ ዜና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በያዝነው ወር መጨረሻ ወደ አሜሪካ ያቀናሉም። የሐማስ ከፍተኛ የአመራር አባል የሆነው ኦሳማ ሐምዳን ለአዣንስ ፍራንስ ፕረስ በሰጠው ቃለ ምልልስ የጋዛ ጦርነትን ለማስቆም አሜሪካ በእስራኤል ላይ በቂ አሊያም ተገቢ ጫና አልፈጠረችም ብሏል። በአንጻሩ አሜሪካ እስራኤል ለምትፈጽማቸው ተግባራት ውግንና ታሳያለች አሊያም ሽሽትን ትመርጣለች ሲልም ወቅሷል። በሌላ ዜና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጎርጎሮሳውያኑ አቆጣጠር በመጪው መስከረም 24 ቀን ወደ ኒውዮርክ ያቀናሉ ተብሏል። ጠቅላይ ሚኒስትሩ በአራት ቀናት ቆይታቸው በኒውዮርክ በሚካሄደውና የተለያዩ ሀገራት መሪዎች ይገኙበታል በተባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ እንደሚሳተፉ ታውቋል። ከሰሜን ፈረንሳይ ወደ እንግሊዝ ለመሻገር ስትቀዝፍ የነበረች ጀልባ ከግዙፍ ቋጥኝ ጋር በመላተሟ ስምንት ስደተኞች መሞታቸውን የፈረንሳይ የድንበር ጥበቃ ፖሊስ አስታወቀም። ጀልባዋ ኤርትራውያን ጨምሮ 53 የተለያዩ ሀገራት ስደተኞችን አሳፍራ የነበረ ሲሆን ከእነዚሁም አንድ የአስር ወር ሕፃን በሕይወት መትረፉ ታውቋል። ከፈረንሳይ በአነስተኛ ጀልባዎች ወደ እንግሊዝ ለመሻገር የሚደረግ አደገኛ ጉዞ የብዙ አፍሪካውያንና የተለያዩ ሀገራት ስደተኞች ሕይወት እየቀጠፈ እንደሆነ መረጃዎች ያመለክታሉ። ትላንት ማታ ለዛሬ አጥባያ ከሰሜን ፈረንሳይ ወደ እንግሊዝ ለመሻገር ሲጓዙ የነበሩ ስደተኞች የኤርትራ፣ ሱዳን፣ ግብፅ፣ ሶሪያ፣ አፍጋኒስታንና ኢራን ዜጎች መሆናቸው ታውቋል። ከእነዚህ ስምንቱ ሕይወታቸው ሲያልፍ፣ ስድስቱ ወደ ሆስፒታል ተወስዷል። ከሁለት ሳምንታት በፊትም በዚሁ የባህር ወሽመጥ 12 ስደተኞች መሞታቸው ይታወሳል። በአጠቃላይ በያዝነው የጎርጎሮሳውያኑ 2024 ዓመት ከ30 በላይ ስደተኞች ከፈረንሳይ ወደ እንግሊዝ ሲሻገሩ መሞታቸውን ሪፖርቶች ያመለክታሉ። በዚሁ መስመር በዚሁ ዓመት ወደ 22500 የሚሆኑ ስደተኞች ከፈረንሳይ ወደ እንግሊዝ መሻገራቸውን የጀርመን ዜና አገልግሎት ዲፒኤ ዘግቧል። በማይናማር ከባድ አውሎ ንፋስ ቀላቅሎ በጣለ ዝናብ ባስከተለው ጎርፍ ከ110 በላይ ሰዎች መሞታቸውን የሀገሪቱ ባለሥልጣናት አስታወቁም። በጎርፉ 320 ሺህ የሚሆኑ የሀገሪቱ ነዋሪዎች ተፈናቅለዋል። የማይናማር መንግሥት ቃል አቀባይ ዛው ሚንቱን ለአዣንስ ፍራንስ ፕረስ እንደገለጹት ከ60 በላይ ሰዎች እስካሁን የደረሱበት አልታወቀም። ቃል አቀባዩ አክለውም በጎርፉ አደጋ 14 ሰዎች አካላዊ ጉዳት የደረሰባቸው ሲሆን፣ በጎርፉ ጉዳት የደረሰባቸው ዜጎች ወደ ተሻለ ጊዜያዊ የመጠለያ ጣቢያ ተዛውረዋል። ይህ ከባድ አውሎ ነፋስ የቀላቀለ ዝናብ በቻይና የሻንጋይ ጨምሮ ሁለት የአውሮፕላን ማረፊያዎች በረራቸውን ሙሉ በሙሉ እንዲሰርዙ አስገድዷል። በተመሳሳይ ዜና በአውሮፓና በእስያ እየጣለ ያለው ከባድ ዝናብ በምዕራብ ጀርመንም ስጋቱ እንዳለ እየተነገረ ነው። በቼክ ሪፐብሊክ አዋሳኝ ድንበር አቅራቢያ የሚገኘው የዛክሶኒ ወንዝ ከመጠን በላይ እየሞላ ስለሆነ እስከ ቀጣዩ ማክሰኞ ባለው ጊዜ የጎርፍ አደጋ ሊከተል እንደሚችል የአካባቢ ባለሥልጣናት አስጠንቅቋል። ወንዙ ዓመታዊ አማካይ የጥልቀት መጠኑ ወደ ሁለት ሜትር አካባቢ የነበረ ሲሆን በአሁኑ ሰዓት ወደ ስድስት ሜትር ከፍ ብሏል ነው የተባለውም። በተመሳሳይ ዜና የኦስትሪያ ዋና ከተማ የሆነችው ቬና ለቀናት በጣለው ዝናብ በውሃ ተጠለቅልቃለች። በምዕራብ ቬና የሚገኘው የዊን ወንዝ ጥልቀት ከ50 ሴንቲሜትር ወደ 226 ሜትር ከፍ ማለቱን ታውቋል። ወንዙ በአንዳንድ አካባቢዎች ከተፈጥሯዊ የፍሰት መንገዱ በመውጣት በከተሞች የሚገኙ መንገዶች፣ የንግድ ተቋማትና የመሬት ውስጥ የመኪና ማቆያዎችን አጥለቅልቋል። ሩሲያ በሰሜን ምዕራብ ዩክሬን በምትገኘው የኪየቭ ከተማ በፈጸመችው የተመሪ ሚሳይል ጥቃት ቢያንስ 30 ሲቪል ዩክሬናውያን መሞታቸውን የአካባቢው ባለሥልጣናት አስታወቁም። በጥቃቱ ከቆሰሉት ውስጥ ሦስት ሕፃናት ይገኙበታል። ሩሲያ ዛሬ በኪየቭ ላይ ባደረሰችው ጥቃት የሲቪሎች መኖሪያ ነው የተባለ አንድ ሰማይ ጠቀስ ሕንፃ ላይ ያነጣጠረ እንደሆነ የአካባቢው ገዢ ኦሌህ ኒዮሳምፖቭ በቴሌግራም ገጻቸው ላይ መጽፋቸውን ሮይተርስ ጠቅሷል። በጥቃቱ በህንፃው ላይ ከፍተኛ እሳት መቀስቀሱና ሶስት ሕፃናት የሚገኝባቸው ቁጥራቸው በውል ያልታወቀ ሲቪሎች መጎዳታቸውን ገዢው አክሏል። ጀርመን ከአጉራባች ሀገሮች መግቢያዎች ድንበር ላይ የጀመረችው የኬላ ፍተሻ አጠናክራ እንደምትቀጥል አስታወቀች። የጀርመን የሀገር ውስጥ ጉዳይ ሚኒስቴር ናንሲ ፌዘር እንዳሉት ይህ የኬላ ቁጥጥር ህገወጥ ስደተኞችን ለመከላከልና ድንበር ተሻጋሪ ወንጀሎችን ለመቀነስ ያለመ ነው። የሀገር ውስጥ ጉዳይ ሚኒስትሯ በሰጡት ጋዜጣዊ መግለጫ የተጀመሩት የኬላ ቁጥጥሮች እንደየህገወጥ ስደተኞቹ ፍሰትና የድንበር ተሻጋሪ ወንጀሎች ደረጃ እየታየ የሚቀጥል ይሆናል ብለዋል። በዚህ ቁጥጥር ምክንያት በድንበር አካባቢ የሚኖሩ ማህበረሰቦች የንግድና ኢንቨስትመንት በፍተሻው ምክንያት የሚደርስ ተጽዕኖ በተቻለ መጠን ለመቀነስ ጥረት እንደሚደረግ ሚኒስትሯ ጠቅሷል። ጀርመን ከነገ ጀምሮ ከፈረንሳይ፣ ቤልጅየም፣ ሉክዘምበርግ፣ ኔዘርላንድስ ና ዴንማርክ በሚያዋስነው ድንበሮቿ ለስድስት ወራት የሚቆይ የኬላ ቁጥጥር እንደምትጀምር አስታውቃለች ሲለዘገበው የጀርመን ዜና አገልግሎት ዴፒኤ ነው። በጀርመን ስደተኛ በሆኑ ሰዎች የሚፈጸሙ ወንጀሎች እየተበራከቱ መምጣት መጤጠል ለሆኑ ፓርቲዎች ከፍተኛ ድጋፍ እንዲያገኙ ምክንያት እንደሆነ እንደሆነ እየተነገረ ነው። ጀርመን በቅርቡ ወንጀለኛ ያለቻቸው 28 የአፍጋኒስታን ስደተኞች ወደ ሀገራቸው መመለሷ ይታወሳል። ይሁንና የሰብአዊ መብት ጥሰት በመፈጸም የሚከሰሰው ታሊባን ወደሚያስተዳድራት አፍጋኒስታን ስደተኞችን የማባረር እርምጃ አምነስቲ ኢንተርናሽናል ጨምሮ የተለያዩ የሰብአዊ መብት ተሟጋቾች እየተቃወሙት ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። በጋዛ ያለው ጦርነት እንዲቆም አሜሪካ በእስራኤል ላይ በቂ ጫና አላደረገችም ሲል ሐማስ ወቀሰም። ከሰሜን ፈረንሳይ ወደ እንግሊዝ ለመሻገር ስትቀስፍ የነበረችው ጀልባ ከግዙፍ ቋጥኝ ጋር በመላተሟ ስምንት ስደተኞች መሞታቸው ታወቀም። ዜናው በዚሁ አበቃም።